የኢትዮጵያ ሶማሊያ ውዝግብና የአፍሪካ ቀንድ ሁኔታ የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አስቀሥላሴ አርብ ነሐሴ 24 ቀን 2016 ዓ ም በሰጡት ጋዜጣዊ መግለጫ ኢትዮጵያ አዲስ በሚቋቋመው የሶማሊያ የሰላም ተልዕኮ ውስጥ የመሳተፍ ፍላጎት እንዳላት ተናግረዋል። አዲሱ የሶማሊያ የሰላም ተልእኮ ለኢትዮጵያ ደህንነት ስጋትና ምንጭ መሆን የለበትም ብለዋል። በአንጻሩ ከሁለት ሳምንት በፊት ከግብጽ ጋር የመከላከያ ስምምነት የተፈራረመችው ሶማሊያ በበኩሏ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን አገራት መምረጥ እንደምትፈልግ ገልጻ ጎረቤቷ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ውድቅ ካላደረገች ከዚህ አዲስ ከሚቋቋመው ተልዕኮ እንድትገለል አደርጋለሁ ስትል ዝታለች። ዓለም አቀፍ እውቅና ያልተሰጣት የራስ ገዟ ሶማሌላንድ በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ ደግሞ የግብፅ ጦር በሶማሊያ መገኘቱን አጥብቄ አወግዛለሁ ብላለች። አስማማው አየነው በዚህ ጉዳይ ላይ ባለሙያ አነጋግሮ ተከታዩን አዘጋጅተዋል። የአፍሪካ ቀንድ በተለዋዋጭ የሰላምና ጸጥታ ሁኔታ ውስጥ እያለፈ እንደሚገኝ የሰላምና ደህንነት ባለሙያዎች ይገልጻሉ። ኢትዮጵያ ከሶማሊላንድ ጋር የባርበር መግባቢያ ስምምነት መፈራረሟን ተከትሎ ከሶማሊያ ጋር የተፈጠረው ውዝግብ አሁንም እንደቀጠለ ነው። እንደ አውሮፓውያን የዘመን አቆጣጠር በመጪው 2025 መጀመሪያ ላይ በሶማሊያ ስራ እንደሚጀምር የታቀደው አዲሱ የአፍሪካ ህብረት ተልእኮ ሽግግር ቀጠናውን ለስጋት የሚያጋልጥ ነው ሲል በውጭ ጉዳይ ሚኒስቴር በኩል የኢትዮጵያ መንግሥት ከቀናት በፊት መግለጫ ወጥቷል። በአንጻሩ ከሁለት ሳምንት በፊት ከግብፅ ጋር የመከላከያ ስምምነት የተፈራረመችው ሶማሊያ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን አገራት መምረጥ እንደምትፈልግ ገልጻ፣ ጎረቤቷ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ውድቅ ካላደረገች ከዚህ አዲስ ከሚቋቋመው ተልእኮ እንድትገለል አድርጋለሁ ስትል ዝታለች። ሶማሊያ ከግብፅ ጋር የተፈራረመችውን ስምምነት ተከትሎም በዚህ ሳምንት ማክሰኞ ዕለት ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብፅ ወታደራዊ አውሮፕላኖች ሞቃዲሾ መግባታቸውን ለመገናኛ ብዙኃን አስተያየት ለመስጠት ፍቃድ ስላልተሰጣቸው ስማቸውን እንዳይገለጽ የጠየቁ የሶማሊያ ምንጮች ለአሜሪካ ድምፅ አረጋግጠዋል። ይህን ተከትሎም ኢትዮጵያ ባወጣችው መግለጫ አዲሱን ተልእኮ የማደራጀት ኃላፊነት የተቀበሉ አካላት፣ የቀጠናው አገሮችና ለተልእኮ ሰራዊት የሚያዋጡት አገሮች የአካባቢው አገራት ያላቸውን ምክንያታዊ ስጋቶችን ከግምት ማስገባት አለባቸው ብላለች። ተልእኮ እየተዘጋጀ ባለበት በአሁኑ ወቅት ክልሉ ከአሁን ከአሁን ቀደም አይቶት ከማያውቀው ሁኔታ ውስጥ እየገባ ነው ያለው የኢትዮጵያ መንግስት መግለጫ፣ አያይዞም ጥላቻ ያዘሉ መግለጫዎችን ቸል እንድትልና የመከላከያ ሰራዊቷ የከፈለውን መስዋዕትነት ዋጋ ለማሳጣት በተደጋጋሚ የሚደረጉ ጥረቶች በዝምታ እንድታልፍ እየተጠበቀ ነው ብሏል። ሌሎች በአካባቢ የሚንቀሳቀሱ ተዋናዮች ክልሉን ለማተራመስ የተለያዩ እርምጃዎችን እየወሰዱ ባለበት ኢትዮጵያ ዝም ብላ ልታያት አትችልም ሲልም ዘርዝሯል። ይህ የኢትዮጵያ መንግስት መግለጫ በጣም ዘግቷል የሚሉት የአፍሪካ ቀንድ እና የመካከለኛው ምስራቅ ጉዳዮች ከፍተኛ የጥናት ባለሙያ ዶክተር በላቸው በለጠም ሶስተኛ ወገን ማለትም ግብጽ በሶማሊያ ጉዳይ መሳተፍ ከጀመረች በኋላ የተሰጠ ምላሽ ነው ይላሉ። ይህንን መግለጫ መውጣቱ በመግለጫ ውስጥም የተጠቀሱት ዋና ዋና ነጥቦች የሚያስማሙ ናቸው። መግለጫ መውጣቱም ትክክል ነው። እኔ እስከሚገባኝ ድረስ ግን መግለጫው እጅግ በጣም የዘገየ ኢትዮጵያ ለአጠቃላይ የቀጠና ሁኔታዎች ሪያክት የምታደርግበት መንገድ ጉዳዮቹ ከተከሰቱ እና ምስመር ከለቀቁ በኋላ እየሆነ መምጣቱ ያሳዝናል። እነኚህ ነገሮች ግልጽ እየወጡ እንደመጡ ለምሳሌ የመግለጫ ዋና ነጥብ የሚያተኩሩበት የአትሚስ ከሶማሊያ ለቆ መውጣትና በሌሎች ኃይሎች የመተካት ዝንባሌ መታየት ከጀመረ ቆይቷል። የኢትዮጵያ መንግስት ይህንን መግለጫ ከማውጣት ባሻገር እነኚህም ጉዳዮች በቀጠናዊ በአህጉራዊ እና በዓለም አቀፍ መድረኮች የኢትዮጵያን ጥቅም በሚያስከብሩ መልኩ እንዲከናወኑ መንቀሳቀስ ነበረበት። ይህንን ያለማድረጉ እና በጣም ሪአክቲቭ የሆነ ጉዳዩ ከእጅ ካመለጠና ሌሎች ቀጠናው ላይ የማይመለከታቸው ሶስተኛ አካላት በሶማሊያ ጉዳይ በይፋ መንቀሳቀስ መጀመራቸውን ከአስተባቢ አድርጎ የወጣ መግለጫ መሆኑ ያሳዝናል። እንደነ ግብፅ አይነት ሀገሮች በሶማሊያ ውስጥ መንቀሳቀስ ሲጀምሩ ሶማሊያ ላይ የሚከሰተው የትኛውም አይነት ጉዳይ በቀጥታ የሚመለከታት እና በሶማሊያ ጉዳይ ዋነኛው ተሳታፊ የሆነችው ኢትዮጵያ መግለጫ በማውጣት ላይ ብቻ ምንጠልጠሎ አሁንም የደረስንበትን ደካማ የዲፕሎማሲና የዓለም አቀፍ ግንኙነት ደረጃ የሚያመላክት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ዓርብ ነሐሴ 24 2016 ዓ ም በሰጡት ጋዜጣዊ መግለጫ ላይ ደግሞ ኢትዮጵያ አዲስ በሚቋቋመው የሶማሊያ የሰላም ተልኮ ውስጥ የመሳተፍ ፍላጎት እንዳላት ተናግረዋል። በርካታ አገራትም ይህን ሐሳብ እንደሚጋሩት ገልጸዋል። አዲሱ የሶማሊያ የሰላም ተልእኮም ለኢትዮጵያ የደህንነት ስጋት ምንጭ መሆን የለበትም ብለዋል። ከዚህ ቀደም በታሪክ ለሁለት ጊዜያት ከሶማሊያ ተሰንዝረው ነበር ያሏቸውን ወረራዎች ያስታወሱት አምባሳደሩ ኢትዮጵያ በአዲሱ ተልኮ ውስጥ ባትካተት እንኳን ደህንነቷን የመጠበቅ ኃላፊነት ትወጣለች ሲሉም ገልጸዋል። ከሶማሌ መንግስት ጋር ያለን ግንኙነት በአሁኑ ወቅት ልዩ ትኩረትን ስቧል። ትኩረቱን የሳበበት ምክንያት የግንኙነታችን ሰበዞች፣ የግንኙነታችን አውታሮች በርካታ በመሆናቸው ነው። የኢትዮጵያ ፍላጎት ከሶማሌ ፌዴራል መንግስት ጋር በቅርቡ የታየውን ልዩነቶችን፣ አለመግባባቶችን በሰላምና በሰላም መንገድ መፍታት። በፖስት አትሚስ ዙሪያ ማን ይሳተፋል የሚለው ገና በውይይት ላይ ያለ ነው። ዩናይትድ ኔሽንስ ፐርቲኩላር የዩኤን ሴክሪቲ ካውንስል ማንዴት ነው እኛ ትሩፕ አዋጭ ሀገር ነን። ወታደር ያለን ሀገር ነን። በተለያዩ ሴክተሮች እና አብዛኛውን የያዝነው እኛ ነን። የብዙ ሀገሮች ፍላጎት ኢትዮጵያ ከሌለች፣ እስከ ዛሬ ድረስ ያለው ግኝት በጎ ነገር ሁሉ ታጥቦ ጭቃ ይሆናል። ኢትዮጵያ ከሌለች የብዙ ሀገሮች ስሜት ይሄ ነው። ግን በዩኤን ፒስ ኪፒንግ ኦፕሬሽን ዋና ዋና የሚባሉት አንደኛ ቅድም እንዳልኩት ማንዴት ነው። ሁለተኛ ደግሞ ሆስት ካንትሪ ደግሞ ስምምነቱን መግለጽ አለበት። ተሳተፍንም አልተሳተፈንም፣ ግን የአካባቢ የኢትዮጵያ የኢንሴኪሪቲ ወይም ደግሞ የጸጥታ አደጋ ምንጭ መሆን የለበትም። አዲስ እውቀት አይደለም። ይሄ ከዚህ በፊት በንጉሱ ጊዜ በደርግ ጊዜ ደግሞ በ967 68 ሞር ስፔሲፊካሊ የተደረገው ወረራ በሚሞሪያችን ውስጥ አልጠፋም፣ አለ ትውስታው። ስለዚህ የኢንሴኪሪቲ ምንጭ አይሆንም ብሎ ማሰብ ተላላነት ስለሆነ ዋናው ግን የአትሚስ አካልም መሆን አልሆነም አትሚስ አባል ብንሆን ለእነሱም ለእኛም ይበጀናል። ለዓለም አቀፍ ሕብረተሰቡም ይበጃል። ለዩኤንም ይበጃል። ለአፍሪካ ዩኒየንም ይበጃል። ካልሆነ ግን የጸጥታ ፍላጎታቻችን ሁሉ በእጃችን ያሉ ስለሆነ ያለፈው አይነት ትርከት እንደማይደገም ማረጋገጥ ነው የእኛ ኃላፊነት። በሰሞናዊ ሁኔታ ላይ ሀሳባቸውን ለአሜሪካ ድምፅ የሰጡት የሞቃዲሾ ተንታኝ ፕሮፌሰር አፍያሪ ሊሚ እንደሚሉት በአካባቢው ጦርነት እንዳይቀሰቀስ ያሰጋል። በመሠረቱ እያልን ያለነው በክልሉ የሚገኙ አገራት ብቻ ሳይሆኑ ማህበረሰቦችና ዘውግ የለዩ ግጭቶችን ጨምሮ በክልሉ በጠቅላላው የለየለት የእርስ በርስ ጦርነት ሊቀጣጥል መቻሉን ነው። በመሠረቱ እያስጠነቅቅን ያለ ነው። አሁን እየሆነ ያለው በተለያዩ ተዋናዮች መካከል ከሁሉም በላይ ደግሞ መንግስታዊ ባልሆኑ ተዋናዮች መካከል ግጭት እንዲቀሰቀስ የሚያደርግ መንገድ ሊከፍት መቻሉን ነው። ሶማሊያና ኢትዮጵያ ያላቸው ግንኙነት በታሪክ በአስቸጋሪዎች ሁኔታዎች ውስጥ ያለፈ ነው። ሁለቱ ሀገሮች በ1956 እና 1969 በድንበር ይገባኛል በተነሳው ውዝግብ ሁለት ጊዜ አተዋግተዋል። ይሁን እንጂ ግንኙነታቸው ሁልጊዜም ቀዝቃዛም አልነበሩም። የሁለቱ ሀገሮች ታሪክ ከ1983 ዓ.ም በኋላ በአመዛኙ በግጭት የተሞላ ቢሆንም ኢትዮጵያ በተከታታይ የሶማሊያ መንግስታት ውስጥ መንግስታቱን በማጠናከርና አሸባሪዎችን በመዋጋት ረገድ ድጋፍ ስትሰጥ ከመቆየቷን ባሻገር በጸጥታ ጉዳይ ላይ የቅርብ ትብብር አሳይታለች። ኢትዮጵያ በሶማሊያ ጉዳይ ዋና ተመካሪ ሀገር ነበረች የሚሉት ዶክተር በለጠም ተደጋጋሚ ተሰርተዋል ባሏቸው የዲፕሎማሲያዊ አካሄድ ስህተቶች ምክንያት አሁን አሁን ይህን ይዞታዋን እያጣች መጥታለች ይላሉ። የኢትዮጵያ ጦር ላለፉት ሶስት አስርት አመታት የሚያክል ጊዜ በሶማሊያ ትልቅ መስዋዕትነት ሲከፍል ለሶማሊያ መረጋጋት፣ በሶማሊያ ውስጥ የፌዴራል መንግስቱ ጠንካራ እንዲሆን ሲንቀሳቀስ ቆይቷል። ከመከላከያው ከደህንነት ኃይሉ በተጨማሪ የዲፕሎማሲ የፖለቲካ መሪዎቻችንም የሶማሊያን ጉዳይ በብልሃት በብልጠት ይዘው ቆይተዋል። በዚህም ምክንያት ኢትዮጵያ ሶማሊያን በሚመለከት የመጨረሻዋ ተመካሪ ሀገር ኢትዮጵያ የተስማማችበት ጉዳይ ብቻ የሚፈጸም ሆኖ ስናስተውል ይኖረናል። ከጥቂት ዓመታት በኋላ ግን ይሄንን የኢትዮጵያን ወሳኝነት ሚና የሚሸረሽሩ ተከታታይ ስራዎች ሲሰሩ መቆየታቸው በእኛ በኩል ተጠያቂ ያደርገናል። ለዚህ ኃላፊነት የሚወስድ አካል መኖር አለበት። ዞሮ ዞሮ ዋነኛው ተጠቂ የኢትዮጵያ ሉዓላዊ ሀገርና የኢትዮጵያ ሕዝብ ነው የሚሆነው የኢትዮጵያ ብሔራዊ ጥቅም ነው ለአደጋ የሚጋለጠው። አሁን በደረስንበት ደረጃ የሚቀጥል ከሆነ ይሄ እስኪሆን ድረስ መፍትሄ ለመፈለግ አለመቻላችን፣ ለዛ የሚሆን ዝግጁነት አለመሳየታችን ግን እጅግ በጣም ያስቆጫል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞዓሊም ፊቂ ሀገራቸው ከግብፅ ጋር ያደረገችው ስምምነት ጸረ ሽብርተኝነትን ለመዋጋት የሚደረገውን ጥረት ለማጎልበትና ከዚህ በተጨማሪ ለመከላከያ ሰራዊታችን ሉዓላዊነታችንን በብቃን ለመጠበቅ ያለውን አቅም በማጠናከር ረገድ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ሁኔታው ከቁጥጥር ውጭ ከመሆኑ በፊት ገደብ ሊበጅለት ይገባል የሚሉት ፕሮፌሰር አፊያሬሊ ኢልሚ አያይዘውም፣ ግብጽ በሶማሊያ ጉዳይ ልትገባ የቻለችበት አጋጣሚ የተፈጠረው ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ለመፈራረም የወሰደችውን እርምጃ የተከተለ ነው ይላሉ። ደካማ ይዞታ ያለው መንግስት ጠንከር ካለ ጎረቤት አገር ጋር ውጥረት ውስጥ በሚገባበት ወቅት ያ ሚዛን ለመጠበቅ መሞከሩ የሚጠበቅ ነገር ነው። የተለመደ አካሄድ መከተልና በተቃራኒው ደግሞ ሚዛን ለመጠበቅ መሞከር፣ አሁን ሶማሊያ እያደረገች ያለችው በግብፅና በቱርክ እንዲሁም በሌሎች ሀገራት ላይ በመተማመን ከኢትዮጵያ ጋር ለገቡት ፍጥጫ ሚዛን ፍለጋ እየሞከረች መሆኗን እያየን ያለ ነው። የባህር በር ስምምነቱ ሁኔታው እንዳካረረው የሚስማሙት ዶክተር በለጠ በላቸው በበኩላቸው ይህም ቀጠናውን ወደ አስቸጋሪ የሰላምና ደህንነት ሁኔታ ውስጥ ከቶታል ይላሉ። ቀጠናው እጅግ ፈጣን የሆነ ለውጥ የሚስተናገድበት አካባቢ ነው። ፈጣን ለውጥ መስተናገዱ ዋነኛው ማሳያ የሚሆነው ብዙ ደካማ መንግስታት እየተፈጠሩ ከዚህ ቀደም በአግባቡ ቀጠናውን ይመራሉ ተብሎ የሚጠበቁ መንግስታት ራሱ የውስጥ ፈተና እየገጠማቸው ቁመናቸው እየተሸረሸረ የመጣበት ስለሆነ ለሌሎች ሶስተኛ እና ከዚያም ባሻገር ላሉ ኃይሎች መጫወቻ ሜዳ ክፍተት እየፈጠረ መምጣቱ ነው። ከዚህ በፊት የቀጠናው ሀገራት በራሳቸው ማህበር ለምሳሌ እንደ ኢጋድ ባለው ማህበር አማካኝነት የሶማሊያን፣ የደቡብ ሱዳንን፣ የኤርትራን ሌሎችንም ችግሮች በቀጠናው የሚከሰቱ ችግሮችን የመፍታት አቅም ነበራቸው። እንደዚሁም የኢትዮጵያ የሱዳን መንግስታት ጠንካራ በነበሩበት ጊዜ ይህንን የቀጠናውን የሰላምና ደህንነት ጉዳይ የማስተባበር ኃላፊነት ይወስደው ሌሎቹም ከእነሱ ጋር በጋራ እየተሰራ የሶስተኛ ወገኖችን ጫና መቋቋም መቆጣጠር ይቻል ነበር። አሁን ይህንን ማድረግ የሚችል የቀጠናው አንከር ስቴት የምንለውን ያጣንበት ጊዜ መሆኑ ነው። እንደ ግብጽ ያሉ እንደዚሁም ከገልፍ ሀገራት የሚመጡ ሀይሎች በቀጠና ውስጥ ወሳኝ ሚና እንዲጫወቱ በር የከፈተው ኢትዮጵያ የባህር በር እንደሚያስፈልጋት የሚቃወም አካል የለም። ሁሉም ያምናል። ይሄ የኢትዮጵያውያን ፍላጎት ብቻ ሳይሆን የቀጠናውን የዓለም አቀፉ ማህበረሰብ እምነት ነው። የኢትዮጵያን የባህር በር ጥያቄ ለማስፈጸም ግን የተካሄደበት መንገድ ለኢትዮጵያ የባህር በር ማስገኘት ብቻ ሳይሆን ጭራሽ ተጨማሪ ችግር ይዞ የመጣ ነው። የባህር በር ልናገኝ አልቻልንም። ግን ደግሞ ከወዳጅ ሀገሮችም ከሌሎች የጎረቤት ሀገሮችም ጋር ያለን ግንኙነት ችግር ውስጥ እየገባ እንዲመጣ መንገድ ከፈተን። ፍላጎቱ ስላለና መጠየቅ ስለሚቻል ብቻ ተነስቶ የባህር በር ይገባኛል የሚባልበት ቀጠና አይደለም። ይሄ ኢትዮጵያ ከሶማሊላንድ ጋራ ያደረገችው የመግባቢያ ስምምነት እስካሁን ተፈጻሚነቱ ገና ምን ያክል እንደሆነ ባይታወቅም ከባህር በር ጥያቄው ይልቅ ብዙ ፈተናዎችን ይጫረ ነው። ዋነኛው ትልቁ ጥያቄ ሆኖ የመጣው የሶማሊያ የሞቃዲሾ መንግስት፣ በአካባቢው ያሉ ኃይሎችን እንዲያሰባስብ መንገድ የከፈተለት ነው፣ የመጫወቻ ካርድ የሰጠው ነው። ይህንን በአግባቡ ማነጅ ማድረግ የነበረብን የኢትዮጵያ መንግስት ነው። ይህንን ማድረግ አልቻለም። ኢትዮጵያ ከዚህ ቀደምም ከሶማሊላንድ ጋር ጥሩ የሆነ ግንኙነት ነበራት። የበርበራ ወደብን የመጠቀም እድሉ ነበራት። ለምሳሌ ሁላችንም እንደምናውቀው አስራ ዘጠኝ ፐርሰንት የሚሆን ሼር በቀደመው ጊዜ ተገዝቶ ነበር። የዚያን ጊዜ በሶማሊያ የሚሆን በሶማሊላንድ ያለን ቁመና ጠንካራ ስለነበረ ማንም የተቃወመ አካል የለም። አሁን ላይ ግን የአንድን ሉዓላዊ አገሬ ነው የምትናገር በአግባቡ ሳናሰላስል የባህር በር ይገባኛል ሉዓላዊ ባህር እናገኛለን ብለን ገባንና ትልቁ ስብስብ ፈጠረ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ዓለም አቀፍ እውቅና ያልተሰጣት የራስ ገዟ ሶማሊላንድ ፕሬዚዳንት ሙሴ ቤሂ አብዱ ታህሳስ 22 ቀን 2016 ዓ.ም በአዲስ አበባ የተፈራረሙት ስምምነት ለአፍሪካ ቀን ትስስር የላቀ ፋይዳ ያለው ከመሆኑም በላይ ኢትዮጵያ ለቀጠናው ሰላምና ደህንነት የሚገባት ሚና እንድትጫወት የተሻለ እድል የሚፈጥር ነው ሲል የኢትዮጵያ መንግሥት ደጋግሞ ሲገልጽ ቆይቷል። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ቡሩንዲ እና ጅቡቲ አሁን ላለው የአትሚስ ተልእኮ ወታደሮቻቸውን ያዋጡበት የአፍሪካ ህብረት የሶማሊያ ሽግግር ተልእኮ አትሚስ የሥራ ጊዜው በያዝነው የአውሮፓውያኑ 2024 መገባደጃ ይጠናቀቃል። ይህን ተከትሎም በሶማሊያ የአፍሪካ ህብረት ድጋፍ እና ማረጋጋት ተልእኮ ወይም በምንጻሩ አውሶን በመባል የሚታወቀው አዲስ ተልእኮ በአመቱ መጨረሻ ስምሪቱን ከሚያበቀው ከአሁኑ የአፍሪካ ህብረት የሶማሊያ ሽግግር ተልእኮ ወይም አትሚስ ስምሪቱን ይቀበላል። የአፍሪካ ህብረት የሰላምና ጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም አዲሱን ተልእኮ ደግፈዋል። ዶክተር በለጠ በላቸው እንደሚሉት ኢትዮጵያ በሶማሊያ የመጪ ጊዜያት ተልእኮች ላይ ላትሳተፍ የምትችልበት ሁኔታ በቀጠናው አለመረጋጋትን ሊያስከትል እንደሚችል ስጋታቸውን ይገልጻሉ። የዛሬ አምስት ዓመት ስድስት ዓመት የምናወራው ሶስት ትልልቅ ፌልድ ስቴት ያሉበት ቀጠና ነው ብለን ነው እንደ ሶማሊያ፣ ደቡብ ሱዳን አይነቶቹ አሁን ደግሞ ትልልቆቹ የቀጠናው ኃይሎች ኢትዮጵያና ሱዳን እንደዚሁ ተመሳሳይ የሆነ ጣፈንታ እየገጠማቸው ነው። የውስጥ የእርስ በርስ ጦርነት ውስጥ ያሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ የሚያስተናግዱ እየሆኑ መጥተዋል። እንደ ኬንያ ያሉ ሪላቲቭሊ ስቴብል ናቸው የሚባሉ ሀገሮችም ምንም እንኳን ከውጭ ደህና ቢሆኑ ኢኮኖሚያቸውም ሪላቲቭሊ ተሻለ እየተንቀሳቀሱ ነው የሚባል የውስጥ የፖለቲካና የሰላም ጉዳያቸው ጥያቄ ውስጥ ነው ያለው። ስለዚህ ቀጠናውን ሊያስተባብር የሚችል ሀይል እየታጣ መጥተዋል። በዚህ ውስጥ ነው እንደ ግብጽ አይነቶቹ ወይንም እንደ ተርኪ፣ ዩናይትድ አረብ ኤሜሬትስ የሚባሉ የመካከለኛ ምስራቅ አገሮች በቀጠናው ላይ ረጃጅም እጆቻቸውን ዘርግተው ችግር እየፈጠሩ ያሉት ይሄ ደግሞ ሌሎች ሀያራን ሀገራትንም ጭምር የሚስብ የሚጋብዝ ወደ ውጥረት የሚመራ እየሆነ ይመጣል እና ቀጠናው አጠቃላይ ወደፊት የሚሄድበት አቅጣጫ የተወሳሰበ አደገኛና አስቸጋሪ እንደሚሆን ይታመናል። ምልክቶቹ ለረጅም ጊዜ እየመጡ ቆይተዋል እና ይሄንን ቶሎ መፍትሄ ማበጀት ለዚህ የሚሆን ዝግጅት ማድረግ ከኢትዮጵያም ከሌሎችም የቀጠናው ሀገራት ይጠበቃል። ሶማሊያ ጉዳዩን በራሷ ትፈታለች ተብሎ አይታሰብም። ዞሮ ዞሮ የአስን ሼክ መሐመድን መንግስት ይሁን ቀጣይ የሚመጡ መንግስታት የሶስተኛ ወገኖች መጫወቻ ነው የሚሆኑት። ስለዚህ ኢትዮጵያ ይህንን ታሳቢ በማድረግ የሌሎች ወዳጆች እንደ ኬንያ ካሉት እንደ ጅቡቲ ካሉት መንግስታት ጋር በጥብቅ በመቆራኘት በሶማሊያ ጉዳይ ላይ መፍትሄ መፈለግ፣ እዚያ ውስጥ ያላትን አጠቃላይ ፕሬዘንስ ማጠናከር አለባት። ኢትዮጵያ እንደ ቀጠናው ትልቅ አገር፣ ትልቅ ሀገር ሲባል በጂኦግራፊ፣ በዲሞግራፊ፣ በወታደራዊ ኃይል፣ በሌላው በሌላው የቀጠናው ትልቅ ሀገርና ተፈጥሯዊ ድሏ ነው። ግን ይሄ የቀጠናው ትልቅ ሀገር የመሆን ተፈጥሯዊ ድል ከኃላፊነት ጋርም ጭምር እንደሚመጣ መዘርጋት አያስፈልግም እና ይሄንን ሁሉ አድረስ ማድረግ ይፈልጋል ለማለት ነው። ዓለም አቀፍ እውቅና ያልተሰጣት ራስ ገዟ ሶማሊላንድ በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ የግብፅ ጦር በሶማሊያ መሰማራቱን አጥብቅ ያወግዛሉ ብላለች። እርምጃውን ለሶማሊያ እና ለመላ የአፍሪካ ቀንድ ቀጠና መረጋጋትና ደህንነት አሳሳቢ ነው ስትልም ሶማሊላንድ አስታውቃለች። በሌላ በኩል ፕሬዚዳንት ሙሴ ቤሂ የኢትዮጵያ አምባሳደር ተሾመ ሹንዴ ሀሚቶን የሹመት ደብዳቤ መቀበላቸውን የሶማሌላንድ ባለሥልጣናት አስታውቀዋል። ለፕሬዚዳንት ቤሂ የሹመት ደብዳቤ ያቀረቡትን ዲፕሎማት ይፋ ማድረግ በተመለከተ ግን የኢትዮጵያ ባለሥልጣናት በይፋ የሰጡት አስተያየት የለም። ይህ በእንዲህ እንዳለ በሶማሊያ በባኩል ክልል በምትገኘው ሀዱር ከተማ የሚገኙ ባለሥልጣናት የግብፅ ኃይሎች በአካባቢው የሚሰማሩ ከሆነ እንደሚቃወሙ አስታውቀዋል። የኢትዮጵያ ወታደሮች የአዲሱ የአፍሪካ ህብረት ልዑክ አካል እንዲሆኑና ተልኳቸው እንዲቀጥሉ እንደሚሹ አስታውቀዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ